በአማራ ክልል በዘንድሮ ዓመት በተለይ የኮሮና ቫይረስ ከተከሰተ ወዲህ ከ350 በላይ ሕፃናት ያለዕድሜያቸው እንዲዳሩ መደረጉን የክልሉ ሴቶች ጉዳይ ቢሮ አስታወቀ። ለጋብቻው መጨመር የትምህርት ቤቶች መዘጋት ምክንያት መሆኑን ቢሮው አክሎ ገልጿል። የክልሉ ፖሊስ ኮሚሽን በበኩሉ ቁጥሩ የተጋነነ ነው ብሏል። ተቀማጭነቱ ባህር ዳር ከተማ የሆነ ያለዕድሜ ጋብቻ ሊፈጸምባቸው ሲል ከወላጆቻቸው ጠፍተው የሚመጡት ታዳጊዎችን የሚቀበል አንድ ግብረ ሰናይ ድርጅት ከኮሮና ቫይረስ መከሰት በኋላ ታዳጊዎችን እንዳልተቀበለ ተናግሯል። አስቴር ምስጋናው ዘገባ አላት። የ15 ዓመቷ ረዴት የስድስተኛ ክፍል ተማሪ ናት። ከአዲስ ቅዳም ወደ ባህር ዳር የመጣችበት ምክንያት ስጠይቃት ያለ እድሜዋ ቤተሰቦቿ ሊድሯት እንደሆነ በመስማቷ እንደሆነ ትናገራለች። ሲስተር ነግራ ያለችው

ሌላዋ ደግሞ ምንም አግኝቻለሁ፣ ተወው አለችው። እዛም በኋላ አልጋ ላይ ያዝላችሁና ደሩ አለ። እሻል ነው እሻል ነው። እኛ ደግሞ አናውቅም። እሻል ነው ዝም ብለን እዚያ አንዱ ክላስ ሁለት አልጋ አለ። እሷና እኔ አብረንተኛ፣ እሱ የራሱን ተኛ። ከዛም በኋላ ዝም ብሎ በጠን በጠበጠ እንጮ አለን ስንለው ተዋል ጾታዊ ጥቃት ሊያደርስባችሁ ማለት ነው ከዛ እንጫወት ስንለው ዝም አለና ተዋል ከዛ ሲነጋ ደግሞ አሁንም ወሰደን እሷ ሽሮ ቤት ገባች የጎዳና ተዳዳሪ ሴቶችና ህጻናት መከላከያ ተሀድሶ የተባለ ድርጅት በተለያዩ ምክንያቶች ከገጠር ወደ ከተማ ከቤተሰቦቻቸው ጠፍተው የሚመጡ ታዳጊዎችን ገና ከመኪና ሲወርዱ መናኸሪያ ላይ ባስቀመጣቸው ወኪሎቹ አማካይነት ወደ ድርጅቱ እንዲመጡ ያደርጋል። ከዚያም ወላጆችን በማስጠራት የምክር አገልግሎት በመስጠት ልጆቹን ለወላጆቻቸው ያስረክባል። ወይዘሮ ሰናይት ገዳሙ የድርጅቱ ሰራተኛ ናቸው። የኮሮና ቫይረስ ከተ ተከሰተ ወዲህ ወደ ድርጅቱ የሚመጡ ታዳጊዎች የለም ማለት ይቻላል። ይላሉ። አሁን እንዳጋጣሚ በኮቪድ ምክንያት ትምህርት ስለተዘጋ ነው እንጂ ከዛ በፊት የሚመጡበት ወራቶች አሉ። ልጆቹ በጋብቻ የሚመጡት ልጆች ብዙ ናቸው። ጥር ላይ ይበዛል። ጥር የጋብቻ ወቅት ስለሆኑ በአብዛኛው ልጆች የሚመጡት ጥር አካባቢ በጣም ብዙ ልጆች ይመጣሉ። ያው በኮቪድ ምክንያት ወደዚህ ከገቡት የተወሰነ አሁን ጥቃት የተፈጸመባቸው ልጆች በሴትነታቸው ጥቃት የተፈጸመባቸው ልጆች ናቸው የሚበዙ እዚህ ድርጅት የገባችው አሁን እንዳልኩሽ በኮቪድ ምክንያት አንድ ልጅ ነች በአማራ የክልል ሴቶች ጉዳይ ቢሮ የሴቶች ንቅናቄ ተሳትፎ ማስፋፊያ ዳይሬክተር አቶ ስማቸው ዳኝ እንደሚሉት በዚህ ዓመት በተለይ የኮሮና ቫይረስ ከተከሰተ ወዲህ ከ350 በላይ ታዳጊዎች ያለ እድሜያቸው ተድረዋል። ይህም ከባለፈው ዓመት ጋር ሲነጻጸር ቁጥሩ መጨመሩ ነው የተናገሩት። የኮሮና ቫይረስ ከመከሰቱ በፊት እየተፈጸመ ያለ ዜጋ ብቻ 1280 ነበረ በዘጠኝ ወር ማለት ነው በሶስት ወር ውስጥ ግን የቆሮና ቫይረስ ከተከሰተ በኋላ ወደ 358 ተከስቷል ማለት ነው። ይህንንም በወር አማካይ ስናየው ኮሮና ቫይረስ ከተከሰተ በኋላ የጨመረበት ሁኔታ ነው ያለው። እንግዲህ ለምን በአስቸኳይ ጊዜ አዋጅ ውስጥ ነው ይሄ ማወራ ግኝቶች ተከልክለው ባለበት ሰዓት ማለት ነው። ለዚህ የእንግዲህ እንደ በተመለከተ ትምህርት ቤቶች በመቋረጣቸው ማለት በመዘጋታቸው እና የኛ አጠቃላይ ሁሉም አካል ተረብረብ ወደ ቫይረሱ ወደ መከላከል ስራ ላይ በመሆኑ ምክንያት ይሄ እንግዲህ የተከሰተበት ሁኔታ ነው ያለው። የአማራ ክልል ፖሊስ ኮሚሽን የሴቶችና ህጻናት መምሪያ ኃላፊ ምክትል ኮማንደር ማእዛ ዋልልኝ በበኩላቸው ቁጥሩ ተጋኗል ይላሉ። እነሱን ያቀርቡታ በጣም የተጋነነ ነው። ወንጀል የለም ማለት አይደለም። በአማራ ክልል ከዚህ በፊትም በስፋት ይፈጸምበታል ከሌሎች ክልሎች። በተለይ አሁን ደግሞ ይሄ ዝግትግት ያለ ነገር ሲሆን እንደሚጨምር ማንም ሰው ሊገምት ይችላል። አንደኛ በደንብ ጥናት የሚያስፈልገው እንዲህ ነው ጨምሯል ቀንሷል ለማለት አሁን የእኛ የዳታ አያያዛችን ስርዓታችን ትንሽ ደካማ ስለሆነ እነሱ ደግሞ ዳታውን ያመጡበት አግባብ ስንነጋገር ክፍተት እንዳለበት እንደውም፣ ለምሳሌ የአንድ ዞን 78 ምዕራብ ጎጆ ይመስለኛል። ያ ያለድ ሜጋ ብቻ ይህ 78ቱ ለምንድነው ፖሊስ ላይ ምርመራ ያልተጀመረበት? ወደ ፖሊስ ለምንድነው ያመጣው ነው እነሱ ከደረሱበት ወደ ፖሊስ መምጣት አለባቸው አይደል? በዘንድሮ አመት በአማራ ክልል ከጾታ ጋር በተያያዘ የተፈጸሙ ጥቃቶች ዘጠኝ መቶ ሲሆኑ 863 የወንጀል መዝገቦች ተከፍተው በሁለት መቶ አራቱ ላይ የቅጣት ውሳኔ መተላለፉን የክልሉ ፖሊስ ኮሚሽን መረጃ ያመላክታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋና።